ሰላማዊት ግርማ ያለፉትን ስድስት ዓመታት የኖረችው ከሊባኖስ ዋና ከተማ ቤሩት በስተደቡብ በምትገኘውና በብዛት የሺአ ሙስሊሞች በሚኖሩባት ደሃዬ የተሰኘች ከተማ ነው። ደሃዬ ግን አሁን የእስራኤል ቦምብ የሚዘንብባት የጦርነት አውድማ ሆናለች። ከሁለት ሳምንት በፊት እስራኤል በሄዝቦላ ላይ በከፈተችው አዲስ ጥቃት ህንፃዎች ወደ ፍርስራሽነት ተቀይረዋል። የከተማዋ ነዋሪዎችም ድንገት የደረሰውን ጥቃት ለመሸሽ ቤት ንብረታቸውን ጥለው ተሰደዋል። ሰላማዊት ጥቃቱ የጀመረበትን የመጀመሪያ ቀን እንዴት አስታውሰዋለች? የመጀመሪያው የፍንዳታው ጊዜ ቤቱ በቃ እንዴት ነው መሬት መንቀጥቀጥ አይነት በቃ በጣም እኛ የሁሉም ሰው ህንፃው የራሱ ህንፃ ነው የመሰለው እና መሬት ወርደን በኋላ ላይ ተረጋግተን ከሰላሳ ደቂቃ ምናምን በኋላ ነው እዛ ቦታ ላይ ራሱ መሆኑን ያወቅነው እንጂ ሁላችንም ነዋሪዎች፣ የቤሩት ነዋሪዎች በሙሉ የራሱ የቤቱ ህንፃ የተመታ ነው የመሰለን እና ከዛ ማታውንም ሜሴጅ ላኩ። አምስት መቶ ሜትር ምናምናም ይወጣሉ። በቃ ሌሊት ነው የምንሄድበት፣ የለንም ያልተነጋገርሽው ያልተዘጋጀሽው የትም ለትጃች ወተን ውጭ አደርን። አራውሽ የሚባሉ አካባቢ ወደ ሶስት ሰዓት አካባቢ ነው ልጆችም ስለነበሩ ህዝብም እንዳለ የነዋሪውም ነው አብሮ እንዳለ የወጣው። ሰላማዊት ከቤቷ ስትወጣ ከለበሰችው ልብስ ውጪ ምንም አልያዘችም። ከዚያን ቀን ጀምሮም የረባ እንቅልፍ አልተኛችም። ጥላው የወጣችው መኖሪያ ቤቷ ባለበት ይኖር አይኖርም አታውቅም። ምንም አይነት ነገር ህይወታችንን ከዛ አካባቢ ከመውጣት በስተቀር ይረሰን የወጣ ነው ነገር የለም። አሁን እንደምታዩ ሃያ አራት ሰዓት የቀጠለ ድብደባ ነው ያለው። ተመልሰን ሄደን ያለንበት ቦታ እንዴት እንደሆነ ምኑ እንዴት እንደሆነ ለማየት ራሱ የምንችልበት ሁኔታ ያለ ጭራሽ ማሰብ ራሱ አንችልም ወደዛ ስለመሄድ ያለፉትን አስር ቀናት መስዋዕት የተሰኘ የኢትዮጵያውያን ማህበር ባደረገላት ድጋፍ መቆየቷን ለምትገልጸው ሰላማዊት በሊባኖስ የነበራት ኑሮ ያን ያክል የሰመረ አልነበረም። የሀገሪቱ የፖለቲካ አለመረጋጋት የኮቪድ ወረርሽኝና እንደ አውሮፓውያን አቆጣጠር በ2020 በቤሩት ወደብ ላይ የተከማቸ አሞኒየም ናይትሬት ፈንድቶ ያስከተለው ከፍተኛ ጉዳት በኢኮኖሚው ላይ ያደረሰው ጫና ኑሮን ከእጅ ወደ አፍ አድርጎባታል በዛ ላይ ህጋዊ ወረቀት የላትም። በሕይወቷ ግን እንዲህ አይነት ከባድ ጊዜ አይታ እንደማታውቅ እንባ እየተናነቃት ትናገራለች። እንደዚህ ብዬ ራሱ ማውራት ራሱ እኔ በሕይወቴ አላውቀውም። ይህን ሕይወታ ማንም ሰው አያውቀውም። በጣም ከባድ ነበረ። በጣም ያለቅሳሉ ሰዎች። የምትቆሚበት መሬት ሁሉ ሚመታ ነው የሚመስልሽ። ምንም ነገር አታውቂም። ነዋሪው እንደዚያው ነን እነሱ ከሚጋጠሟቸው ጦርነቶች ጋር በተያያዘ ሰዎች ልቀ ራቅበሉ እንደዚህ እንደዚህ ያለበት ቦታ እንዳትቀመጡ። እንደዚህ እኛ ማን ምን ይሆን የምትኖሩ ህንፃ ማን እንዳለ ምን እንዳለ የት እንደሆንሽ እንዴት እንደሆንሽ ምንም አናውቅም። እኛ የት መሄድ እንዳለብን እንዴት ማድረግ እንዳለብን በወቅቱ በጣም የተቸገር ነው። ኤምባሲ አካባቢ በጣም የባዳንቤ ልጆች እያወጡ እየጣሏቸው እነሱ የሚሳፈሩትም የተሳፈሩ ሜዱትም እየሄዱ በጣም ብዙ ህዝብ ነው ያለው። ኤምባሲ እኛ በወቅቱ መሄድ ፈልገን ነበረ፣ ግን ኤምባሲ በጣም ነው ድምፁ የሚረብሸው እዛ በሚመጣ በቃ የኤምባሲው አንድ አይነት ነው። ምክንያቱም አሁን እንዳየህ ከምልሽ ቦታ ኤምባሲው የአንድ ሰፈር ራሱ የማይሆን ነው ልዩነት ያለው ቦታው። ሰኞ መስከረም አስራ ሦስት ቀን እስራኤል ድንገት ማዝነብ በጀመረችው የቦምብ ናዳ ልክ እንደ ሰላማዊት ህይወት የተመሰቃቀለባቸው በመቶና በሺዎች የሚቆጠሩ ኢትዮጵያውያን ነፍሳቸውን ለማዳን በየአቅጣጫው ተበታትነዋል። በሊባኖስ የሚገኘው የኢትዮጵያ ቆንጽላ ጽህፈት ቤትም የተወሰኑትን ቢያስጠልልም አብዛኞቹ መውጫ አጥተው ወይም በፍርሃት አደጋ ውስጥ እንዳሉ እኛ ለእኛ በስደት የተሰኘው ድርጅት መስራችና መሪ ባንቺ መርት ገልጻለች። ሁሉም ነው እየተፈናቀለ ያለው፣ ሊባኔሶችም፣ የእኛም ስደተኞችም፣ የሁሉም ሀገር ዜጎች ማለት ነው ሰው ቤት የሚኖሩት እንግዲህ የተፈናቀሉ አሉ፣ ከአሰሪዎቻቸው ጋር በየመጠለያ ያሉ፣ ከአሰሪዎቻቸው ጋር በየዘመድ ቤት፣ እንደዚሁም ደግሞ አሰሪዎቻቸው ጥለዋቸው የሄዱ በር ተዘግቶባቸው በተለያዩ ድርጅቶች ወይም በቀይ መስቀል ሬስኪው እየተደረጉ ያሉ ልጆች አሉ። በር የተዘጋባቸው፣ በርም ክፍት ሆኖ አሰሪዎቻቸው አምልጠው ጥለዋቸው ይሄዱ፣ በየኤጀንሲ ቤት የተዋቸው፣ መንገድ ላይ የተዋቸው ልጆች አሉ። እንደዚሁም ደግሞ እደጅ ያለ ወረቀት የሚኖሩ ወንዶቻችን በብዙ ችግር ወጥተው ለአምስት ዓመት ሲንከራተቱ የነበሩ ሌቶቻችን ደግሞ በተጨማሪ ሌላ ችግር የደረሰባቸው ከየቦታው ያው እየተፈናቀሉ ነው። ከየቦታው እየተፈናቀሉ ነው። እስካሁን ድረስ እንደ አይም፣ እንደ ወርልድ ኦርጋናይዜሽን ዩሴ ትልልቁ ድርጅቶች እስካሁን ድረስ ምንም አይነት ድጋፍ አላረጉ። ባንቺ እንደምትለው የሊባኖስ መንግሥት በጥቃቱ ለተፈናቀሉ ዜጎቹ ትምህርት ቤቶችን ጨምሮ የተለያዩ የመጠለያ ስፍራዎችን ቢያዘጋጅም ስደተኞችን ግን አይቀበልም። በዚህም ምክንያት ኢትዮጵያውያንን ጨምሮ የውጭ ስደተኞች በተደራጁ የማህበረሰብ ተቋማትና በግለሰቦች ብቻ እየተረዱ መሆናቸውንም ትናገራለች። እኛ ለእኛ በስደት የራሱ መጠለያ ባይኖረውም ለኢትዮጵያውያንም ሆነ ለሌሎች ሀገራት ዜጎች ጊዜያዊ ድጋፎችን ይሰጣል። እንዴት ብዬ እንደምገልጽልሽ አላውቅም። ብዙዎቹ በቃ ሻማታ ሆነው ነው የሚገኙት። ግማሹ ያው ፍንጣሪም ያቆተለዋለ መንገድ ላይ ላ የወለደች ምጥ ይዟት የነበረች ኢትዮጵያ የውላለች። ፍርሃታቸው ኮሽ ባለ ቁጥር ያለው ድንጋጤ ያዩት ሻማ አለ። በተለይ በተለይ ደግሞ ልንመታ ነው እዚህ አካባቢ ላይ ውጡ ብለው አስራ አምስት ደቂቃ፣ አስር ደቂቃ ትንሽ አጭር የሆነ ጊዜ በሚፈጡበት ሰዓት የእኛ ልጆች እንዳለ ማይግረንቶች የሶቪት ሰራተኞች በአጠቃላይ መኪና የላቸውም። ልጅ ያላቸው አሉ፣ የታመሙ አሉ። ሶ በዛ ቅጽበት ውስጥ ለመውጣት ያለው ጭንቀት ያለው ነው ፍራቻ በጣም የሚያሳዝን ነው ምክንያቱም ቋሚ የሆነ አካል የለም እነሱን ከአንድ ቦታ ወደ አንድ ቦታ ማምጣት የሚችል መግባት የምንችልበት ቦታ አለ መግባት የማንችልበት ቦታ አለ ለእኛው ለራሳችን ማለት ነው ሌሎችም ድርጅቶች እንደዛ መግባት የማይችሉበት ኤምባሲዎች መግባት የማይችልበት ቦታ አለ ሴት ያልሆነ መስዋዕት የተሰኘው የኢትዮጵያውያን ማህበርም ከደሀዬ የተፈናቅለው ወደ መሀል ሊባኖስ የሚመጡትን ኢትዮጵያውያን እየተቀበለ ድጋፍ ለማድረግ ጥረት እያደረገ ነው ከማህበሩ አባላት መካከል አንዷ የሆነችው መላክ ኃይሌ ለተፈናቃዮቹ እርዳታ እያደረጉ ካሉ የቤይሩት ነዋሪዎች መካከል አንዷ ናት። አሁን እንኳ በቀደም ለታ ሳምንት አርብ ዕለት ማለት ነው አርባ ስድስት ልጆች በአይን ያየሁትን ነው የምነግርሽ፣ አርባ ስድስት ልጆች አንድ ሴታችን ተቀብላቸው እዛ ሂደን ምግብ፣ አልባሳት፣ የሚተኙበት ምናምን ነገር አዘጋጀንላቸው። ባይን ያየሁትን ነው የምልሽ። ከዚህ የበለጠ ደግሞ ትናንትና መዓት ልጆች እንደዙ ተፈናቅሎ መጥተው የምግብ እርዳታ ስናደርግላቸው ነበር። አሁን ኤምባሲው ሸልተር ፈቅዶልናል። ሸልተር አለ፣ ግን ሸልተሩ ፍንዳታ የሚፈነዳበት አካባቢ፣ የሚመታበት አካባቢ ቅርብ ስለሆነ አብዛኛዎቹ እዛ ውስጥ ለመግባት በጣም ይፈራሉ። እኛ ወዳለንበት አካባቢ ነው የሚመጡ። መላክ የምትኖርበት መሀል ሊባኖስ ለጊዜው ሰላማዊ ይሁን እንጂ ነገ ምን ሊፈጠር ይችላል የሚለው ፍርሃት ግን ሁሉም ጋር ተመሳሳይ ነው ትላለች። በብዛት በብዛት ያው ሸአ የሚባለው የህዝቡላ ደጋፊዎች ያሉበት አካባቢ ነው እየተመታ ያለው። ወደኛ አካባቢ እስካሁን አልተመታም። ባይመታም ግን ፍርሃቱ እንዳለ ነው። ሁሉም አሁን ስራ አቁሟል። ስራ እየሰራ አይደለም። ሁሉም እርዳታ ጠባቂ ነው። ሁሉም ሰው ሀገሩ መግባት ነው የሚፈልገው። በቋፍ ነው ያለው። ትንሽ ኮሽ ባለች ቁጥር ሁሉም በቃ እያለቀሰ እየፈራ ዛሬ በቃ ዛሬ ቀን የት ቦታ ነው የሚፈነደው? ዛሬ ሞት የሆነ ዛሬ ቀን የሆነ ነገር የሆኖ ብለው በጣም ደንግጠው ነው ያሉት። በጣም እየፈሩ ነው ያሉት። ከደሀዬ እምብዛም በማይርቀው የኢትዮጵያ ቆንጽላ ጽህፈት ቤትም የተጠለሉት ኢትዮጵያውያን ከፍተኛ ፍንዳታዎችን ይሰማሉ። ሰላማዊት ይህን ድምጽ መቋቋም ባለመቻሏ ወደ መሀል ሊባኖስ ለመሄድ ተገዳለች። እዛም ሆና ግን ከአሁን አሁን እንደገና ሽሹ የሚል የጽሁፍ መልእክት ሊመጣ ይችላል ብላ ስለምትፈራ እንቅልፍ እንደማይወስዳት ትናገራለች። እኔ ዛሬ ቢያበሉኝ ፍርሃቴን ሊያስታግስልኝ አይችልም። ያለውበት ሕይወቴ በየምናሳልፈው እያንዳንዱ ሌሊት ነገን አይደለም ማስቡ ማደሬን ጠዋት ነቅቶ ራሴን ማግኘቴ ነው ማስብ ውስጥ ሰላማዊትም ሆነች ሌሎች በቤሩት አጣብቅኝ ውስጥ የሚገኙ ኢትዮጵያውያን የሚፈልጉት ወደ ሀገራቸው መመለስ ነው። የኢትዮጵያ ቆንጽላ ጽህፈት ቤት ከሊባኖስ መውጣት የሚፈልጉ ኢትዮጵያውያን እንዲመዘገቡ ባቀረበው ጥሪ መሰረትም ተመዝግባለች። እስካሁን ግን ምንም ነገር የለም። እኛ ኢትዮጵያ መንግስት ያስወጣን በቃ፣ ምንም አይነት ነገር አሁን ምንም አይነት ክፍያ መሆንም ምንም አይነት ነገር እንዳይጠይቀን እኛ ዜጋውን ከዚ ሀገር መውጣት ነው የምንፈልገው ምንም ምንም አይነት ነገር ልብሳችንንም፣ ሻንጣችንን ማምጣት ምንም አንፈልግም። በቃ እራሳችን ለብሳችን ይዘን ከዛ ሀገር መውጣት ለምንፈልገው። ሁሉም በቃ የሚዲያ አካላት ድምፅ እንዲሆነን እንፈልጋለን። ምንም አይነት ነገር እንዳይጠይቀ ኢትዮጵያ መንግስት መጥቶ ብቻ እንዲያወጣ እንደምንፈልገው ከዚህ ህይወት ከዚህ ሰቀቀን እ አስር ቀን ሆኖኛል። እንቅልፍ እንኳን ባይኔ ይገጠኛ። ምክንያቱም መተኛት አንችልም። ሜሴጆች ይላካሉ። ይሄን ሰፈር ልቀቁ ይሄን ሰፈር እንደዚህ አድርጉ ትባያል። ስለዚህ ያንን ነገር መከታተል አለብሽ። ቁጭ ብለን ነው የምናየው የገባንንም ያልገባንን እየጠየቅን ሰዎችም ጋር ምናምን ዛሬ እንዴት ነው ነገ እንዴት ነው እያለ እና በፍርሃት ነው ያለነው በሰቀቀን ህዝቡ እንዳለን በጉዳዩ ላይ ከኢትዮጵያ ቆንጸላ ጽህፈት ቤትም ሆነ ከኢትዮጵያ የውጭ ጉዳይ ሚኒስቴር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የኢትዮጵያ መንግስት ዜጎቹ በአስቸኳይ ወደ ሀገራቸው የሚመለሱበትን መንገድ እንዲያመቻች የምትጠይቀው ባንቺ ያ እስከሚሆን ድረስ ኢትዮጵያውያንም ሆኑ ሌሎች ስደተኞች መጠለያና ምግብ የሚያገኙበት መንገድ እንዲመቻች ትጠይቃለች። ሁሉም ስደተኛ ይኖራል፣ ከህብረተሰቡ ጋር ከሌላ ሊዝ ጋር ኖሮ ወይ ሰው ቤት እየሰራ ነው ወይ ደግሞ ተከራይቶ እየኖረ ነው። ቤተሰብ መስርቶ የሚኖራለ ያው እንዴት ነው ችግሩ ሲመጣ በንቡ ሲመጣ አይለይም አካባቢ ላይ ያለውን ሰው የሚመታው ና ለሁሉም እኩል የሆነ መቀለያም ሆነ የመድኃኒት አቅርቦትም ሆነ ሬስኪውም ሆነ ለሁሉም ነው እኩል መደረግ ያለበት። ማስብ ሂማኒቲ መቅደም አለበት በዚህ ሰዓት ላይ እነሱ ለይተው እንደማይመቱ እርዳታውም ደግሞ ተለይቶ መሰጠት የለበትም። ባይነኝ እስራኤል በቤሩትና አካባቢዋ የምታካሄደውን የአየር ጥቃት ቀጥላለች። ከፍተኛ ፍንዳታዎች የሚያስከትሉት ጭስና ነበልባልም ከያቅጣጫው መታየቱን ቀጥሏል። በየዕለቱ የእናቴንና የቤተሰቦችን የጭንቀት የስልክ ጥሪ መመለስ አቅቶኛል የምትለው ሰላማዊት ደግሞ ከቤተሰቦቿ ጋር በሰላም የምትገናኝበትን ቀን በናፍቆት ትጠብቃለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ